የሰሞኑ እጅግ የበረታ የዓለም ንግግር ባለፈው ሳምንት ሶኒ ኩባንያን ቀስፎ ይዞት የነበረው ሳይበር ጥቃት ነበር። በኢንተርኔት የተፈጸመ ወረራና ጥቃት ማለት ነው። የዩናይትድ ስቴትስ ባለሥልጣናት አሁን ያንን ጥቃት ያደረሰው ማን እንደሆነ እነርሱ የሚያምኑበትን እየተናገሩ ነው ፒዮንግያንግ የሰሜን ኮሪያ ባለሥልጣናት ያንን ወረራና ጥቃት ለማውጠንጠንና ለመፈጸም ያነሳሳቸው ጉዳይ በመሪያቸው ኪም ዮንግ ኡን ላይ ይሳለቃል የተባለው ፊልም ለሕዝብ እንዳይታይ ወይም እንዳይወጣ ለማስተጓጎል ነው ነው የሚባለው። ሶል ደቡብ ኮሪያ የሚገኘው ሪፖርተራችን ብራያን ፓደን እንደዘገበው አሜሪካውያኑ ባለሥልጣናት ብቻ ሳይሆኑ የደቡብ ኮሪያ ጎረቤቶችም ጭምር ናቸው በሰሜን ኮሪያ ላይ ጣቶቻቸውን እየቀሰሩ ያሉት። የሶል ኩባንያዎች እንዲሁ አይነት ተመሳሳይ ጥቃቶች ከፒዮንግያንግ ሲደርሱብን ቆይተዋል እያሉ ነው። በአንድ ሃውሪ ኢንኮርፖሬትድ በሚባል ሶል ውስጥ በሚገኝ ጸረ ኮምፒውተር ቫይረስ ኩባንያ ውስጥ የሚሠራው ሳይመን ቾይ የሶኒ ኮርፖሬሽንን የኮምፒውተር ሥርዓት ያጥለቀለቀውን የቫይረስ አይነት ቀመር መርምሯል። የተጻፉባቸው ንድፎች የዛሬ ሁለት ዓመት አካባቢ የደቡብ ኮሪያን የሚዲያ ኩባንያዎች ካጠቁት ቫይረሶች ጋር ተመሳሳይ መሆናቸውን ተናግሯል። 2013년도에 그 6월 달에 있었던 그 언론사 하드 파괴에서 사용됐던 악성 코드와 ቀደም ሲል የደቡብ ኮሪያ ተቋማቱን ያጠቁት ቫይረሶች የተነሱባቸው ኮምፒውተሮች አድራሻ የሚገኘው ሰሜን ኮሪያ ውስጥ እንደነበርና የአሁኖቹ ሶኒን የወረሩት ቫይረሶች ወይም ማልዌሮች ምንጭ ወይም አይፒ አድሬስ የሚገኘው እዚያው ሰሜን ኮሪያ ውስጥ መሆኑን ቾይ አመልክቷል። በመሆኑም በቾይ ጥናታዊ ድምዳሜ ሰሜን ኮሪያ ነች የሳይበር ወረራውን የፈጸመችው። ይህ ጥቃት በመንግስት እየተቀናበረ ወይም የመንግስት ድጋፍ ያለው መሆኑን የሚጠቁሙ ሌሎች የኢንተርኔት ደህንነት ተንታኞች ያ መንግስት ደግሞ የፒዮንግ ያንግ መንግስት ነው ብለው ይስማማሉ። ዩናይትድ ስቴትስም ብትሆን ሳይበር ጥቃቱን የፈጸመችው ሰሜን ኮሪያ መሆኗን ለመናገር ወይም ፒዮንግያንግ ሳይበር ወረራ አደረሰችብኝ ለማለት አትጣደፍ እንጂ አድራጎቱ ከዚያ አካባቢ እንደማያልፍ ባለሥልጣናቱ ማረጋገጣቸውን ከዋሽንግተን ባለሥልጣናት ለአሜሪካ ሚዲያ ሽው ያሉ መረጃዎች እንደሚያረጋግጡ የፓደን የሶል ዘገባ ይናገራል። በሶኒ ላይ የተፈጸመው ጥቃት በአሥሮች ሺዎች የሚቆጠሩ እጅግ ጠቃሚ የሚባሉ ሰነዶችን አዝረክርኳል። ሶኒ ኮርፖሬሽን ዘ ኢንተርቪው በሚል ርዕስ ያዘጋጀውን ተሳላቂ ፊልም የማውጣት ሐሳቡን ካልሰረዘ ሌሎችም በርካታና እጅግ አንገብጋቢ የሚባሉ መረጃዎችን የያዙ ሰነዶችን እያወጡ ለአየር እንደሚዘሩ ከሳይበር ጥቃቱ ጀርባ ያሉት አስጠንቅቀዋል። ዘ ኢንተርቪው ቢተረጎም ቃለ ምልልስ የሚባለው ይህ ፊልም በኪም ጆንግ ኡን ላይ ስለሚፈጸም ግድያ ነው የሚተርከው ኮሜዲ ወይም አስቂኝ ፊልም ነበር የተዘጋጀው። እነዚያ ራሳቸውን የሰላም ዘቦች ወይም ጋርዲያንስ ኦፍ ፒስ ብለው የጠሩ የኢንተርኔት ሰርጎ ገቦችና ጥቃት አድራሾች ኩባንያው ሐሳቡን ካልቀየረ ፊልሙን በሚያሳዩ ሲኒማ ቤቶች ላይ በአካል ጥቃት እንደሚያደርሱ በመዛታቸው፣ ስቱዲዮውና አከፋፋዮቹ በተጠየቁት መሠረት ሐሳባቸውን ለመቀየርና ፊልሙን ላለማውጣት ወስነዋል። የሰሜን ኮሪያ መንግሥት በዚህ ወረራና ጥቃት ውስጥ እጁ እንደሌለበት አስታውቋል። ጥቃቱን ግን ትክክለኛ አድራጎት ሲል አሞካሽቶታል። እንዲያውም ወራሪዎቹ የሰሜን ኮሪያ ደጋፊዎች መሆናቸውንም እስከ ማመን ደርሷል። በዚህ ዓመት መጀመሪያ አካባቢ ግን ይህንን ፊልም የጦርነት አድራጎት ስትል ፒዮንግያንግ ክስ አሰምታ ነበር። ፊልሙ በመቆሙ ምክንያት ለዝግጅቱ ለቀረጻው የወጣውና ከገበያ ላይ ይገኛል ተብሎ ከታሰበው በአጠቃላይ ከመቶ ሚሊዮን በላይ ኪሳራ እንደሚደርስበት ሶኒ ኮርፖሬሽን አስታውቋል። ሳይበር ወይም በኢንተርኔት የሚፈጸሙ ጥቃቶች ከዚህም ያለፈ እጅግ አሳሳቢ የሆኑ የአደጋዎች ስጋቶችን ያዘሉ መሆናቸውን የደህንነት ተንታኞች ያስጠነቅቃሉ። የኃይል ጣቢያዎችን የሚዘጉ የአቪዬሽን መረቦችን የሚያውቁ የገንዘብ ተቋማትን የሚበትኑ እስከ ኒውክልየር ተቋማት የሚደርሳሉ አንዳንዶች ጥቃቶች ሊፈጸሙ ይችላሉ። በርቀት በማይታዩ እጆች በሳይበር ጥቃት ሰሜን ኮሪያ የሳይበር አቅሟን ከአስር ዓመታት በላይ ለሚሆን ጊዜ ስትገነባ መቆየቷን ከሀገር ሸሽተው ውጭ የሚገኙ ሰሜን ኮሪያውያን ያቋቋሙት የሰሜን ኮሪያ ምሁራን ህብረት የሚባለው ቡድን ፕሬዚደንት ኪም ሆንግ ኳንግ ተናግረዋል። ሳኔንቱ ማ ግል እንዲያውም በአውሮፓውያኑ የዘመን አቆጣጠር ከ2004 እስከ 2009 ዓ ም በነበሩት ዓመታት የራሳቸውን ልዩ ስልት ነድፈው በደቡብ ኮሪያ ላይ ቀጥተኛ ጥቃት ማድረሳቸውን ነው ሚስተር ኪም የሚናገሩት። ከዚያን ጊዜ አንስቶም ሰሜን ኮሪያ ይህንን የኢንተርኔትና የሳይበር ጥቃት አቅሟን እያሻሻለችና እየገነባች መምጣቷን ኪም አመልክተዋል። እንዲህ አይነቶቹን ጥቃቶች ማስቆም ከባድ ነው፣ ደግሞም በጣም ውድም ነው። የኢንተርኔት ደህንነት ተንታኙ እንደሚሉት ደቡብ ኮሪያ የቅድሚያ ማስጠንቀቂያ ትብብርና ንግግር መረብ ዘርግታ ጥቃት የሚሰነዘርባቸውን ኩባንያዎች ምን እያንዣበበባቸው እንደሆነ ትጠቁማቸዋለች። ከሰሜን ኮሪያ የተነሳ የኢንተርኔት ጥቃት ወይም ቫይረስ ወይም ማልዌር ካገኘ የደቡብ ኮሪያው መንግሥት መረጃውን ለተጋላጮቹ ኩባንያዎች ፈጥኖ ያደርስና እነርሱም ፈጥኖ መከላከያውን እንዲያበጁ ይመክራቸዋል ነው የሚሉት ጮይ። የዚህን ጥቃት አቀናጆች ፍትሕ ፊት እንደምታቀርብ ዩናይትድ ስቴትስ ዝታለች። ለጥቃቱ ምላሽ ለመስጠትም በርካታ አማራጮችን እየፈተሹ መሆናቸውን ባለሥልጣናቷ እየተናገሩ ነው። ይሁን እንጂ ሰሜን ኮሪያ እንዲሁም ከዓለም እንድትነጠል በመደረጓ በዩናይትድ ስቴትስና በተባበሩት መንግሥታት ድርጅትም በኒኩሌር መርሃ ግብሯ ምክንያት በተደራራቢ ማዕቀቦች ላይ የምትገኝ መሆኑ ይህንን የአሜሪካውያኑን ዛቻ ተፈጻሚነት አዳጋች ሊያደርገው እንደሚችል አንዳንድ አስተያየት ሰጪዎች እየተናገሩ ነው።